በቦታው እንድመለስ የማድረግ ሳሚንት የወሰዱት መሳሪያን ያሰጠው እንድመለስ ከፖሊስ ከታጣቂው ከግምጃ ቤት የተዘረፈው ሁሉ እንደገናም ታጥቆ በየቦታ የምንቀሳቀሱት ይሄ ለችግሩ ማባባስ ምቹ ሁኔታ ፈጥሯል። ይህንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሀል ገብቶ ህዝቡ ወደ ቦታ መመለስ በኦነግ በኩል የመንግስት መዋቅር በቀበሌ በወረዳ እያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነና መልሶ ህዝብ በመረጠው አካል በቦታው እንድመለስ የማድረግ የኦሮሞ ነጻነት ግንባር ሊቀመንበር ዳዊት ኢብሳና እርሳቸውን ተከትሎ የሰማችኋቸው ደግሞ የኦሮሚያ ፖሊስ ኮሚሽን ጄኔራል አለማየሁ እጅጉ ናቸው። ሙሉ ዘገባው በዕለቱ አብይር ይቀርባል። በምዕራብ ወለጋ ላሉ አሳቢ ወረዳ ስምንት ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። የኦሮሚያ ጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚቀሰቀስ የታጠቀ ኃይል መከላከል በተከፈተው ተኩስ ነው ሰዎቹ የሞቱት ይላል። የዚህን ዝርዝር ይዘናል በዜና መጽሔታችን ክፍለ ጊዜ ይቀርባል። አርብ፣ ታህሳስ 12 2011 ዓ ም ጤና አስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ሳየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። የኤርትራ የማዕድንና የኤነርጂ ሚኒስትር ጀኔራል ስብሀት ኤፍሬም ከሁለት ቀናት በፊት ወደ ቤታቸው ሲያመሩ በደረሰባቸው ጥቃት በጸና ቆስለው በኦሮታ ሆስፒታል ሲታከሙ ከቆዩ በኋላ ዛሬ ወደ ውጭ ሀገር እንደተላኩ ተገልጿል። አንዳንድ ምንጮች በሽጉጥ ተመተው ነው ይላሉ። የሚታመኑ የሚባሉ ምንጮች ደግሞ ተደብድበው ነው እንደሚሉ ተገልጿል። ጥቃት ያደረሰባቸው ሰው ተይዞ እየተመረመረ መሆኑን ስማቸው እንዲገለጽ ያልፈልጉ ሰዎች ተናግረዋል ተብለዋል። ከፖሊስም ሆነ ከባለስልጣኖች ማረጋገጫ አልተገኘም። በእርስ በርስ ግጭቶች በደቀቀው በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜናዊ ክፍለ ግዛት በኪቡ የጸጥታ ጥበቃው እየተበላሸ መምጣቱ ባለፉት ሁለት ዓመታት የሰብአዊ መብቶች ጥሰቶች መጨመራቸውን የተባበሩት መንግስታት አስታወቀ። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በሪፖርቱ በአውሮፓውያኑ ዓመት ከ2017 ታሕሳስ እስከ 2018 ጥቅምት ሰሜን ኪቡ ክፍለ ሀገር ውስጥ በሲቪሎች ላይ የሰብአዊ መብት ጥሰቶች መፈጸማቸውን የሚገልጹ በመቶዎች የሚቈጠሩ ሰነዶችን ይፋ አድርጓል። ለመብት ጥሰቶቹ በከፍተኛ ደረጃ መጨመር ምክንያት የሆነውም እርስ በርስ በሚታኮሱ በርካታ ታጣቂ ቡድኖችና በኮንጎ የጸጥታ ኃይሎች መካከል የሚካሄደው ውጊያ መሆኑን ሪፖርቱ አትቷል። ከመብት ጥሰቶቹ ሁለት ሦስተኛው የሚፈጸመው በታጣቂ ቡድኖችና አንድ ሦስተኛው ደግሞ በመንግሥቱ ወታደሮች መሆኑን ሪፖርቱ ገልጿል። የሰብአዊ መብቶች ቢሮው ቃል አቀባይ ማርታ ሁርታዶ እንዳሉት ሲቪሎች ለዘፈቀደ ግድያ፣ ሰቆቃ፣ አስገዳጅ ሥራና ሌሎች ወንጀሎች ሰለባ ሆነዋል። በተለይ ሴቶችንና ሕፃናት ልጃገረዶችን እየጠለፉና እያስገደዱ የመድፈር ወንጀል አድጓል ብለዋል። ይህንንም ወንጀል በጦር ዘዴነት የሚፈጽሙት ሁሉም ታጣቂዎች መሆናቸውን ቃል አቀባይዋ ለአሜሪካ ድምፅ ተናግረዋል። አንድ ማህበረሰብ አንድን ታጣቂ ቡድን ይደግፋል ብሎ ያሰበ ሌላ ታጣቂ ቡድን ያንም ማህበረሰብ በሙሉ የሚቀጣው የአካባቢውን ሴቶችና ልጃገረዶች አስገድዶ በመድፈር ነው። ሁከቱን ሽሽት ቤት ንብረታቸውን እየጣሉ በሺዎች የሚፈናቀሉ ሰዎች ቁጥርም እየጨመረ መምጣቱን በአካባቢው የኢቦላ ወረርሽኝን ለመክታት የተያዘው ጥረትም አለመረጋጋቱ አደናቅፎታል ሲሉ ቃል አቀባዩ ማርታ ሁርታዶ አስረድተዋል። ቤልጅየም በአፍሪቃ ስለነበራት የቅኝ ገዥነት ታሪክ አያያዝን አስመልክቶ ስትታገል መቆየቷ ተገልጿል። በቅኝ ግዛቱ ወቅት በሚሊዮኖች የሚቆጠሩ የኮንጎና የሩዋንዳ ተወላጆች በግጭትና በረሃብ ማለቃቸው ታሪክ ይናገራል። በአሁኑ ወቅት ታዲያ ሰዎች እንደ እንስሳ ለትርኢት ይቀርቡበት የነበረውና በቅኝ ገዥነት ወቅት የተዘረፉ የአፍሪካ ቅርሶችን ያሳይ የነበረው ቤተ መዘክር ለአምስት ዓመታት ያህል ሲታደስ ቆይቷል። እድሳቱ 73 ሚሊዮን ዶላር ፈጅቷል። የእድሳቱ ዓላማ የኢምፔሪያልና የዘመናዊ አፍሪቃ እውነታን ለማሳየት ነው ተብሏል። የማዕከላዊ አፍሪቃ ሮያል ቤተመዘክር የተከፈተው እንደ አውሮፓ አቆጣጠር በ1910 ዓ.ም በዳግማዊ ንጉሥ ሊዮፓርድ አገዛዝ ወቅት ሲሆን ስለ አገዛዛቸውና ያስገኘላቸውን ቅኝ ግዛታዊ ሀብትን ለማሳየት ነበር የተመሰረተው። የዩናይት ስቴትሱ መከላከያ ሚኒስትር ጄምስ ማቲስ የፊታችን የካቲት ወር ስራቸውን እንደሚለቁ ፕሬዚዳንት ትራምፕ ትላንት ከሰዓት በኋላ አስታወቁ። ጄኔራል ማቲስ በአስተዳደሬ ለሁለት ዓመታት ያህል በመከላከያ ሚኒስትርነት ካገለገሉ በኋላ በክብር በጡረታ ይሰናበታሉ ሲሉ ነው ፕሬዚዳንቱ በትዊተር አማካኝነት ባስተላለፉት መልእክት ያስታወቁት። በጀኔራል ማቲስ የስራ ወቅት ብዙ ታላላቅ ስራዎች ተሰርተዋል። በተለይም አዳዲስ የውጊያ መሳሪያዎችን በመግዛቱ ሲሉም ሪፕ ፕሬዚዳንቱ አክለዋል። ለአገልግሎታቸው አመሰግናለሁ ካሉ በኋላም በቅርቡ አዲስ መከላከያ ሚኒስትር እንደሚሾሙ አውስተዋል። የመከላከያ ሚኒስትር ስራ እንደሚለቁ የተነገረው የአሜሪካ ወታደሮች ከሶሪያ እንደሚወጡ ትራምፕ በተናገሩ ማግስት ነው። የአገሪቱ መከላከያ ሚኒስትር የአሜሪካ ወታደሮችን ከሶሪያ መውጣታቸውን ይቃወማል። ፕሬዚዳንቱ ማቲስ ጡረታ ይወጣሉ ቢሉም ጀኔራል ማቲስ በመስሪያ ቤታቸው ይፋ ያደረጉት ግን በራሳቸው ፍቃድ እየለቀቁ መሆናቸውን ነው። አድማጮች ይህ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ በአፍጋኒስታን ካሉት የዩናይትድ ስቴትስ ወታደሮች ብዙ ወደ ሀገራቸው እንዲመለሱ ለማድረግ እያሰላሰሉ መሆናቸው ተገልጿል። አፍጋኒስታን የተመደቡት የአሜሪካ ወታደሮች 14 ሺህ ሲሆኑ ግማሽ የሚሆኑትን ለመመለስ እያሰቡ መሆናቸውን ከፍተኛ የዩናይትድ ስቴትስ ባለሥልጣኖች ተናግረዋል። በእቅዱ መሠረት ሰባት ሺህ የሚሆኑት በመጪው ጥር ወር ወደ ሀገራቸው ይመለሳሉ። የተቀሩት ደግሞ በቀጣዮቹ ወራት ቀስ በቀስ ይወጣሉ። እስካሁን ባለው ጊዜ ከዩናይትድ ስቴትስ መከላከያ ሚኒስቴርም ሆነ ከማዕከላዊ እዝ የተሰማ ነገር የለም። በሌላ የአፍጋኒስታን ዜና የአፍጋኒስታን መንግስት የሀገሪቱ የጸጥታ ኃይሎች የሀገራቸውን ደህንነት የማስጠበቅ ብቃት አላቸው በማለት አፍጋኒስታን ያሉ የዩናይት ስቴትስ ኃይሎች ቁጥር ይቀነሳል የተባለውን ዜና አቅልሎ አቅርቦታል። ፕሬዚዳንት ዶናልድ ትራምፕ አፍጋኒስታን ካሉት ቀደም ብሎ እንደ ተገለጸው ከ14 ሺህ በላይ የዩናይት ስቴትስ ወታደሮች ከፊሉ ለማስወጣት እያሰቡ ናቸው ሲሉ ዋሽንግተን ያሉ ባለስልጣናት መናገራቸው ተዘግበዋል። አፍጋኒስታን ያሉ የዩናይት ስቴትስ ወታደሮች ሀያ ሺህ የሚደርሱት በውጊያ የማይሳተፉ የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኃይሎች አካል ናቸው። ዋናው ትልኳቸውም የአፍጋኒስታን ኃይሎችን ማሰልጠንና ወታደራዊ ምክር መስጠት ነው። የአፍጋኒስታን ወታደራዊ ኃይሎች ከታሊባንና እስላማዊ መንግስት ነኝ ከሚለው ጽንፈኛ ኃይል ጋር የተሳሰሩ አሸባሪዎችን በመዋጋት ላይ መሆናቸውም ይታወቃል። ሶሪያ ያሉት እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች ቢያንስ በአሁኑ ወቅት ከዩናይትድ ስቴትስ የአየር ድብደባ እንደማይድኑ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስቴር ትናንት ይህን ያለው ፕሬዚደንት ትራምፕ ጽንፈኛውን ኃይል አሸንፈናል፣ ሶሪያ ያሉት የአሜሪካ ወታደሮች ወደ ሀገራቸው ይመለሳሉ ሲሉ ካስታወቁ በኋላ ነው። በርካታ የዩናይትድ ስቴትስ የመከላከያ ባለሥልጣኖች፣ ዲፕሎማቶችና የምክር ቤት አባላት የፕሬዚዳንቱ ውሳኔ ዱቡዳ ሆኖባቸዋል። በመሬት ላይ ያሉትን የዩናይትድ ስቴትስ ተባባሪዎችን ደግሞ አሳስቧል። በርካታ ሌሎች ደግሞ ምን ይመጣ ይሆን እንዲሉ አስገድዷቸዋል። ነገር ግን ቢያንስ በአሁኑ ወቅት በጽንፈኛው ቡድን ላይ የአየር ድብደባ እንደሚቀጥል ተገልጿል። በእርግጥ የአየር ድብደባው ስፋቱም ሆነ ጥንካሬው ምን ያህል እንደሆነ ግልጽ አይደለም። የአሜሪካ ጦር ከሶሪያ ከወጣ በሰሜን የአገሪቱ ክፍሎች ላይ የኃይል ሚዛን መዛባት ሊፈጠር እንደሚችል ተንታኞች እየተናገሩ ነው። አገራቸው ሶሪያ ውስጥ እስላማዊ መንግሥት ቡድንን የማሸነፍ ግቧን መምታት ከትናንት በስቲያ ረቡዕ የተናገሩት ፕሬዚዳንት ዶናልድ ትራምፕ ጦራቸው መውጣት መጀመሩን አመልክተዋል። ይሁን እንጂ ሽብርተኞቹ ጨርሶ አልተደመሰሱም የሚሉ አንዳንድ ተንታኞች የዩናይትድ ስቴትስ ወታደሮች ከአካባቢው መራቅ ከተደበቁበት ተመልሰው እንዲወጡ ሊያደርጋቸው እንደሚችል ስጋታቸውን እየገለጹ ናቸው። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚያ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳኝ ተስፋዬንን መደበኛው ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢይ እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻን በል በሰሜን አሜሪካ ጉብኝት ያደረገው የአማራ ብሔራዊ ክልላዊ መንግሥት የልዑካን ቡድን ወደ አገር ከመመለሱ በፊት ከአሜሪካ ድምፅ ጋር ተወያየ። ዜጎች በየትኛውም ቦታ ተንቀሳቅሰው በነጻነት የመስራት የመኖር መብታቸውን የሚያከብር መሆን አለ። ኢትዮጵያ ውስጥ አንድ ብሔረሰብ ወደ አንዱ ክልል ህዶ የሚሰራበት ሁኔታ ይህንን የሚቃረን ነው። አስተሳሰብ መስተካከል አለበት። ይሄ ከሥረ መሠረቱ መካሄድ ያለብን የኢትዮጵያ ህገ መንግስት፣ ማንኛውም ኢትዮጵያዊ ዜጋ በየትኛውም ቦታ መኖር፣ መስራት፣ በዛ አካባቢ ንብረት ማፍራት፣ በንብረቱ የመጠቀም መብቶች እነዚህ ያለ ገደብ የተከበሩ መብቶች ናቸው፣ በህግ ደረጃ። የልኡካን ቡድን መሪና የክልሉ መንግስት ፕሬዚደንት አቶ ገዱ አንዳርጋቸው በሁለተኛው አጋማሽ ክፍል አንድ ውይይት ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኢትዮጵያ ፓርላማ ትናንት ባካሄደው ስብሰባ የአስተዳደር ወሰንና የማንነት ኮሚሽን ማቋቋሚያ አዋጅን አጸደቀ። የፌዴሬሽን ምክር ቤት እልባት ሊሰጣቸው ያልቻሉ ጉዳዮች በዚህ ኮሚሽን ሊፈቱ እንደሚችሉም ታምኗል ይለናል፣ ከአዲስ አበባ ዘገባውን ያጠናቀረው እስክንድር ፍሬው። የአስተዳደር ወሰን የማንነት ጉዳይ የግጭት ምንጭ ሆኖ በቆየባት ሆኖም በቀጠለባት ኢትዮጵያ አዋጁ የሚደፍነው ክፍተት ከፍተኛ እንደሚሆን ታምኗል። እንደዚህ አይነት ችግሮችን እልባት ለመስጠት ኃላፊነት የተሰጠው የፌዴሬሽን ምክር ቤት ኃላፊነቱን እንዳልተወጣ የሚገልጹ አስተያየቶች በበረከቱበት ሰዓትም ነው አዋጁ የጸደቀው። ለአገር ውስጥ የመገናኛ ብዙኃን አስተያየት የሰጡት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ተስፋዬ ዳባ ኮሚሽኑ ለወቅታዊ ችግር ወቅታዊ መፍትሄ መሆኑን አስረድተዋል። በማንነትና በአስተዳደር ወሰን ምክንያት ግጭቶች በጣም እየተበራከቱ ነው የመጡት። እነዚህ ግጭቶች ከእለት እለት እየሰፉና ጥልቀት እየያዙ ለብዙ ዜጎቻችን መፈናቀል እንደዚሁም ክልሎች ከክልሎች ጋርም ያቃረነ ብሔር ብሔረሰቦችንም እያጋጨ ያለ ጉዳይ ስለሆነ ይህንን ጉዳይ በተመለከተ በጥልቀት መርምሮ ሳይንሳዊ የሆነ የመፍትሄ ሀሳብ ለሚመለከታቸው አካላት እንዲያቀርብ የተቋቋመ ኮሚሽን ነው። በአስተዳደር ወሰንና በማንነት ጥያቄ ሳቢያ የተነሱ አለመግባባቶች በኢትዮጵያ የግጭት ምንጭ የስጋት መነሻ ሆነው ቀጥለዋል። በወልቃይትና በጠለምት የተነሳው የማንነት ጥያቄ በአማራና በትግራይ ክልሎች መካከል እስከ ቃላት መወራወር የደረሰ ልዩነት አስከትሏል። ባለፉት ሁለት ዓመታት በኢትዮጵያ ከተካሄደው የተቃውሞ እንቅስቃሴ መነሻዎች አንዱም በወልቃይት አካባቢ ያለው የማንነት ጥያቄ መሆኑ ይታወሳል። በደቡብ ኢትዮጵያና በሌሎችም የአገሪቱ አካባቢዎችም እንደዚሁ መጠናቸው የተለያየ የማንነት ጥያቄዎች በንጥልጥል ላይ ናቸው። ከዚሁ ክልል የተወከሉት የፓርላማ አባል ናስር ካንሶ በትናንቱ ስብሰባ ያንጸባረቁት ይህንኑ ነው። እኛ ኮ እንደ ደቡብ ክልል ሲሬስ የሆነ ጉዳይ ውስጥ ነው አሁን ያለን ሀምሳ ስድስት ክልል እየተጠየቀ ዞን እየተጠየቀ ወረዳ እየተጠየቀ በየቀ ነው። አብሮ የሚኖሩ ማህበረሰቦች ትዳር አብሮ የኖሩት ድታች እንዲያደርጉ ግፊት እየተደረገ ነው መነሻው ምንድን ነው? የማንነት ነው ይካልልኝ። መች ነው የተጠየቀው? ረጅም ዓመት ምላሽ አላገኘም ነው። እኛ ግን በጣም ችግር ውስጥ ነው ያለ ነው። በእኔ በአንድ ወረዳ በማንነት ጥያቄ 26400 ሰው አካባቢ አሁን ጫካ ውስጥ ይኖራል በአንድ ወረዳ። የአስተዳደር ወሰንና የማንነት ኮሚሽንን ማቋቋሚያ አዋጅ ለማጽደቅ የተካሄደው የፓርላማ ስብሰባ የሀሳብ ፍጭት የታየበት ክርክርም የተካሄደበት መሆኑ ታይቷል። የሚበዙት የፓርላማ አባላት አዋጁን ደግፈው ተከራክረዋል። ሌሎች በተለይም ህወሓትን የወከሉ የፓርላማ አባላት ተቃውሟቸውን አሰምተዋል። ባለፈው ሰሞን በመቀሌ በተካሄደው ሰልፍ ከተደመጡ መፈክሮች አንዱም የማንነት ጥያቄ በህገ መንግስት እንጂ በኮሚሽን አይፈታም የሚል እንደነበር ይታወቃል። ሰሞኑን ከተለያዩ አስተያየቶችና ትንታኔዎች ጋር እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። መንግሥት ጦርነት እያወጀ ነው ሲል የኦሮሞ ነጻነት ግንባር ከሰሰ። አስመራ ላይ የተደረገው ውል ገቢራዊ እንዳይሆንም መንግሥት እንቅፋት እየሆነ ነው ብሏል። የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ሥራ አስፈጻሚ ትላንት ባወጣው መግለጫ የጥፋት ኃይሎች ኦሮሚያን የጦር አውድማ ለማድረግ እየተንቀሳቀሱ ነው፣ በክልሉ የጸጥታ ኃይል ላይም ግድያ እየፈጸመ መሆኑን ገልጿል። ሙክታር ጀማል ተጨማሪ ያለው የኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ ገዢው ፓርቲ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ በሽግግሩ ሂደት ላይ እየተነጋገርን የጋራ ውልና ስምምነት እያለን ጦርነት አውጆብናል ሲል መግለጫ አውጥቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ዛሬ ለመገናኛ ብዙሃን እንደተናገሩት መንግሥት አስመራ የተደረሰው ስምምነት በአግባቡ እንዳይፈጸም መሰናክሎችን እያበዛ በመግለጫ የድርጅቱን ስም ማጠልሸት ላይ እያተኮረ ነው በማለት ነው የወቀሱት። የጋራ ኮሚቴ አቋቁመን እንዴት እንደምንሄድ በዚህ ላይ ተስማማል። የጋራ ኮሚቴው እንደገና ታድሶ በዚህ ላይ ስራ ጀምረን ሳለን አሁን በቅርቡ ደግሞ ከጎጃም በኩል ከፍተኛ ሰራዊት በዚህ በምስራቅ ወለጊያ እንደገና በአሶሳ ወደዚህ መምጣቱ ምንም አይደለም። ከዛ በኋላ ወደ ሰራዊቱ ያለበት አካባቢ ተንቀሳቅሶ ዛሬ ውጊያ ነው ያለው እዛ አካባቢ የሚሆን ሌሎች አካባቢዎች፣ በዚህ ላይ በተጨማሪ የኦዲፒ የመግለጫ አውጥቶ የውጊያ አዋጅ የሚመስል ነገር አቶ ዳውድ በዚህ መግለጫ እንዳነሱት ከመንግስት ጋር የተገባው ውል በአግባቡ እንዳይከወን ከአስመራ የመጡ የሰራዊቱ አባላትን ስልጠና ከመስጠት አንጻር የአንድ ወገን ስልጠና ብቻ መስጠትና ሰልጣኞቹ በቂ የመንቀሳቀስ መብት መገደብ አመራሮቹ ሰልጣኞቹን የማግኘትና ስለ ጉዳዩ የማወቅ መብቱን ላመነፈጋቸውን ገልጸዋል። ከዚህም አልፎ መንግስት የድርጅቱን አባላት ማዋከብና እስራትን መቀጠሉን ተናግረዋል። የዚህ መግለጫ መነሻ በትላንትናው ዕለት የኦሮሞ ዲሞክራሲያዊ ፓርቲ ሥራ አስፈጻሚ ኮሚቴ ያወጣው መግለጫ መሆኑን የገለጹት የኦነግ ሊቀመንበር አቶ ዳውድ ብሳ ይህ መግለጫ ተቀባይነት የለውም ብለዋል። የኦሮሞ ዲሞክራቲክ ፓርቲ ሥራ አስፈጻሚ ኮሚቴ ያወጣው መግለጫ በክልሉ ሰላምና መረጋጋት እንዳይመጣ ኦሮሚያና ኦሮሞን የጦር አውድማ ማድረግ የሚፈልጉ አካላት የተገኘውን ለውጥ ለመቀልበስ እየሰሩ ነው ሲል ወቅሷል። በተለያዩ አካባቢዎች የመንግሥት መዋቅር እያፈረሱ መሆኑን አልፎም የሰው ነፍስ እየጠፋ ነው ሲል መግለጫው አትቷል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው የኦሮሚያ ፖሊስ ኮሚሽን ጀኔራል ኮሚሽነር አለማየሁ እጅጉ በኦነግና መንግስት መካከል በጋራ ኮሚቴ ቅርብ የሆነ ውይይት ቢኖርም መሰናክሎችና ችግሮች እየተፈጠሩ መሆኑን ያነሳሉ። በኦነግ በኩል የመንግስት መዋቅር በቀበሌ በወረዳ እያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነ እና መልሶ ህዝብ በመረጠው አካል ቦታው እንዲመለስ የማድረግ አሳሚንት ነው የወሰዱት መሳሪያም እንድመለስ ከፖሊስ ከታጣቂ ከግንጃ ቤት የተዘረፈ ሁሉ አለ። እንደገናም ታጥቆ በየቦታ የምንቀሳቀሱት ይሄ ለችግሩ ማባባስ ምቹ ሁኔታ ፈጥሯል። ይህንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሀል ገብቶ ህዝቡ ወደ ቦታ የመመለስ ስራ እንዲሰራ የተወሰነበት ሁኔታ አለ። ይህን ለመስራት መከላከያ ከክልሉ ፖሊስና ከፌዴራል ፖሊስ ማንዴት ወስዶ ወደ ስራ እንቀሳቀስበት ሁኔታ ነው ያለው። በሌላ በኩል ሰሞኑን በባሌ ዞን በርበሬ ወረዳ የአንድ አዛውንት በታጠቁ አካላት ታፍኖ መወሰድና ተከትሎም ፖሊስ መገደሉን ነዋሪዎቹ ያነሳሉ። በአካባቢው የነበረ የበርበሬ ወረዳ ፖሊስ የታዘበውን ለአሜሪካ ድምፅ ተናግሯል። ከዛን ለምንድን ነው የሄድከው? ለምንድነው ከወያኔ ምንድነው ስለኛ የተናገርከው? ምናምን ብለው እንደዛ አድርገው እና በጣም ወቅተውት ነበረ። እንደገና ደግሞ ወደ ታች አዙሮ ጭንቅላቱን ማነው ቀጥቅጠውት ነበረ። ይህን ነገር ማጣረት አለብን ምናምን ብለን አንድ ፓትሮል ፖሊስ አባል ይዞ ባሉት ማለት፣ እኛ ግን እዛ አካባቢ እየደረስን እያለ ነው ቱክ የተከፈተው ሹፌሩን መጡ ሁለት ፖሊሶች ደግሞ እዛ ወደ ቀጥ አረጉ እዛ ላይ የነዋሪ ደግሞ የሀገር ህዝብ ቶቶ ይሄ ሬሳውን ሊያነሱ ሲሄዱ ወደ ሶስት ሰው እዛው መጥተው እዛው ገደሉ። መሰል ድርጊቶች በተለያዩ በኦሮሚያ አካባቢዎች እየተፈጠሩ መሆኑን የተናገሩት ጀነራል ኮሚሽነሩ አለማየሁ እጅጉ ጉዳዩ የክልሉን ሰላም እያወሳሰበና ግንኙነቶችንም እያሻከረ ነው ሲሉ ገልጸዋል። ምስራቅ ወለጋ መብዛት ቅል ወለጋ ላይ ሁለት የዞን ፖሊስ አዛዥ ኮሚሽነር አድማሱ እና ኮማንደር ተስፋው መስራት ናትከፍ የዞን አዛዥ በነኝ በእውነት በታጠቁ ነው ተገደ ሰሜን ሸዋ ላይ ኮማንደር አዲስ አለም ሌላውና በቅርብ ቀን የተከሰተው የበርበሬን ባሌ ላይ ሀጂ አብዱራህማን ሀሰን የሚባሉት በርበሬ ወረዳ ተወላጅ በእውነት ታጣቂ ታፍኖ ሆኖ ከቤታቸው ተዞ ፖሊስን በዚህ ክትትል ላይ ሁለት ፖሊሶች ይወታቸዋል። ይሄንን እስከ መቼ ነው የምል ልመጣች ይችላል። የሰላም አካሄድ አሁን በቃ የሚባልበት ሰዓት የለም ምን ጊዜ። በባሌ ዞን በቅርብ የተፈጠረውን ጉዳይ በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ መጣራት ያለበት ነው ሲሉን የገለጹት ነገር ግን መንግሥት ተመሳሳይ ወቀሳዎችን የኦነግን ስም ለማጥፋት እየተጠቀመበት መሆኑን ተናግረዋል። እኛ ተኩስ ማቆም ካወኝነበት ጀምሮ ራሱ በተነሳሽነት ተኩስ አላደረም አላደረም፣ የመንግስት ኃይል በሱ ላይ ተኩስ ሲያደርግ ብቻ የመከላከል እርምጃ እየወሰደ ነው። እስካሁን ድረስ ትእዛዝ ውጊያ ሲከፈት ግን ዝም ብሎ ሌሎች እንደዚህ እዚህ ቦታ ተኩስ ተደረገ የኦሮሞ ነጻነት ግንባር አምስት የጉሙዝ አመራሮችን ስለገደለ ነው ጉዳዮች በህዝቡ ላይ ጦርነት የተከፈተው የሚለው በተደጋጋሚ በዚህም ላይ ቢሆን በተደጋጋሚ ምርመራ እንዲደረግና በእኛ በኩል ይህንን ያደረጉ ሰዎች ካሉ ለፍርድ ይቀርባሉ ብለን ለመንግስትም ጥያቄ አድርጎናል። በሚዲያም ገልጸናል። ኦሮሞ ዲሞክራሲያዊ ፓርቲ ትላንት ባወጣው መግለጫ የጥፋት ኃይሎች በተቀናጀ መንገድ የሚሸርቡትን ሴራ አክሽፎ የህዝቡን ሰላም እንደሚያረጋግጥና የሕግ የበላይነትንም ለማስጠበቅ ግዴታ እንዳለበት ገልጿል። ነገር ግን በስም የጠቀሰው የጥፋት ኃይል የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታር ለዘገባው እናመሰግናለን። በሌላ ዜና በምዕራብ ወለጋ ላሎ አሳቢ ወረዳ ስምንት ሰዎች መገደላቸውን የአካባቢው ነዋሪዎች ገለጡ። የኦሮሚያ የጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚንቀሳቀስ የታጠቀ ኃይል መካከል በተከፈተ ተኩስ ተኩስ ሰዎቹ መሞታቸው ይላል። ናኮር መልካ ከነቀምት ያጠናቀረውን የዚህን ዘገባ ዝርዝር ነው ትናንት ከረፋዱ ሶስት ሰዓት ገደማ ምዕራብ ወለጋ ላሎ አሳቢ ወረዳ ገርጆ ሲበን ቀበሌ ውስጥ ስምንት ሰዎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በአካባቢው ነበርን የሚሉ የአይንማኞች ማኞች በወቅቱ ቁጥሩ ከፍተኛ የሆነ የመከላከያ ሰራዊት ወደ ደምቢ ዶሎ በማቅናት ላይ እያለ በተከፈተ ተኩስ ነው ብለዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ተኩሱን የከፈተውና ሰዎቹን የገደለ የመከላከያ ሰራዊት ነው ብለዋል። እኚሁ ግለሰብ የመከላከያ ሰራዊቱ የኦነግን ሰራዊት ለማደን ባደረገው ጥረት ወንድማቸውን እንደገደለ ተናግረዋል። ወንድሜ የአምስት ልጆች አባት ነው። በግብርና ሥራ ነው የሚተዳደረው። የሚኖሩበት ምንም ነገር የላቸውም። የልጆቹ እናትም ታማሚ ነች። ልጆቹም ይኸው ሜዳ ላይ ቀሩ። እነዚህ ሰዎች የሰባ አምስት ዓመት አባቴን በእናቴ ፊት የኦነግን ታጣቂዎች የምትቀልበው እያሉ በሰደፍ ደረቱ ላይ መጥተው ጥለውት ሄዱ። ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በቦታው ተገኝተው የሞቱትን ሰዎች አስክሬን ወደ ሆስፒታል እንደወሰዱ ተናግረዋል። ወራና ናኖ ግራ ጠዋት የጦር ሰራዊት የጫነ አርባ መኪና ያህል ከግንቢ ወደ ደንቢዶሎ እየሄደ ያለ ገርጆ የተባለ ቀበሌ ልዩ ስፍራ ውላ ፍራፍሬ ሲደርስ ነው ሰራዊቱ ወርዶ ሰባት ሰዎችን በቅጽበት የገደለው። የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ በዙ አቅቤካገን የማይታወቅ የታጠቀ ኃይልና በአካባቢው ጸጥታን ለማስከበር በሚንቀሳቀሰው የመንግስት ሰራዊት መካከል በተከፈተው ተኩስ የሞቱት ቁጥር ሰዎች ያንሳል ብለዋል። በእኛ እጅ ያለው የሟቾች ቁጥር አንተ ከምትለው በታች ነው። እኛ አራት ሰዎች እንደሞቱ ነው መረጃ ያለን። የመንግሥት ሰራዊት ተኩስ ሲከፈትበት ሁኔታውን ለመቆጣጠር በሰጠው የአጸፋ ምላሽ የሰው ህይወት አልፏል። አንድ ሚኒባስም ወድሟል። አንድም ሰው ቢሆን የሞታው ያሳዝናል። ባድ በተከፈተው ተኩስ ጥቂት ሰዎች መቁሰላቸውን የሚናገሩት ግለሰቦች ከኢናንጎ ከተማ ሰባት ኪሎ ሜትር ርቆ ባለ ስፍራ ላይም አንድ የህዝብ ማመላለሻ ሚኒባስ ተቃጥሏል። የግንቢ ሆስፒታል ሜዲካል ዳይሬክተር ዶክተር ደሳለኝ አበበ የሁለት ሰዎችን አስክሬን እንደመረመሩ ተናግረዋል። ህይወታቸው ያለፈ አንድ ወንድና ሴት ወጣቶች በሆስፒታላችን የአስክሬን ምርመራ ተደርጎላቸዋል። በግምት ሰላሳ ዓመት ይሆናቸዋል። እንደ ምርመራ ውጤት ሁለቱም በግራ ደረታቸው በኩል በጥይት ተመትተዋል። ስለደረሰው ግድያ እንዲያስረዱን የዞኑ አስተዳዳሪ የሆኑት አቶ ገመጭስ ተመስገን ጋር ደውለን ስለ ጉዳዩ ሙሉ መረጃ እንደሌላቸው ተናግረዋል። የዞኑ የጸጥታ ጽሕፈት ቤት ምክትል ኃላፊው አቶ አጋሪ ደግሞ መረጃውን ለመስጠት ቃል ከገቡ በኋላ የእጅ ስልካቸውን ዘግተዋል። ትናንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ በሰጡት መግለጫ ስምንት ሰዎች መገደላቸውን፣ ጥቂት ሰዎችም እንደቆሰሉ ተናግረው ነበር። መንስኤውን በተመለከተ ግን ወደ ደንቢዶሎ በሚያቀናው የመከላከያ ሰራዊትና ማንነቱ ያልታወቀ የታጠቀ ቡድን መካከል በተፈጠረው የተኩስ ልውውጥ ነው ሰዎቹ የተጎዱት ከማለት የዘለለ ሰዎቹንም የገደለው ኃይል የሚጣራ መሆኑን እንጂ እገሌ ነው አላሉም። የወረዳ አስተዳዳሪ አቶ ጅሬኛ መላኩም ትናንት ስምንት ሰዎች መሞታቸውን አምነዋል። የገደለው በአካባቢው ሲያልፍ የነበረ መከላከያ ሰራዊት ነው ቢባልም ያጣራነው ነገር ግን የለም ብለዋል። በድርጊቱም ክፉኛ ማዝናቸውን ገልጸዋል። የኦሮሞ ነፃነት ግንባር ሊቀመንበር አቶ ዳውድ ኢብሳ ዛሬ ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሰሞኑን በምዕራብ ወለጋ በመከላከያ ኃይልና በኦነግ ታጣቂዎች መካከል ግጭት መፈጠሩን አንስተዋል። አሁንም መንግስት በክልሉ ሰላም እንዲኖር ቁርጠኛ አቋም ካለው የኦሮሞ ነፃነት ግንባር ከመንግስት ጋር ለመነጋገር ዝግጁ መሆኑን ነው ሊቀመንበሩ ያስታወሱት። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ነቀምቴ። ናኮር መልካን ለዘገባው እናመሰግናለን። በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ አዋሳኝ ላይ ዳግም በተቆሰቆሰ ግጭት ትላንት የሶስት ሰዎች ሕይወት ማለፉንና ንብረት መውደውን የአማሮ ወረዳ የጸጥታ ጽሕፈት ቤት አስታወቀ። በአካባቢው በተደጋጋሚ በሲቪሎች ላይ ጥቃት የሚያደርስ የታጠቀ ኃይል አለ ይላሉ ነዋሪዎች። የገላና ወረዳ ጸጥታ አስተዳደር በበኩሉ የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም። የህዝብ የእርስ በርስ ግጭት ነው ብሏል። ለዝርዝሩ ዮናታን ዘብድዮስ። የአማሮ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አራርሶ ጅሎ እንዳሉት ትናንት እንደ አዲስ በተጀመረው ግጭት ከጀለው ቀበሌ አንድ አርሶ አደር ሲገደል፣ ሌላው ቆስሏል። አሁን ያው ሰው ራሱን መጠባበቅ ነው እንጂ ያው ትላንት ጥቃት አድርሶ ተመልሷል። ወደ ሶስት ሰው ነው ህይወቱ ያለፈው። አንድ ሰው ቆስሏ ጀሎ የሚባል ቀበሌ ያው አንድ ሰው ሞቷል። አትክልት እንዳለ በእሳት ወድመዋል። በተጨማሪም በሌላ ቀበሌ ደረሰውን ጉዳት ተናግረዋል። ሱብቆ የሚባል ቀበሌ ነው። ከብት እረኛ የነበረው ከብት እረኛ ገለው፣ ሁለቱንም ከብቶችን በርካታ ከብት ነው ከሰባ በላይ ነው ነው የሚሉት ሌላኛው ዶርባር የሚባል ቀበሌ ነው ያው ተፈታይ ይዞ አንድ ሰው አቆስለዋሉ። አቶ ራርሶ ጅሎ እንዳሉት ጥቃቱን እያደረሱ ያሉት ታጣቂዎች ያሏቸው ኃይሎች ናቸው። ያው የታጠቀ ኃይል ነው እነሱ ውስጥ እንዳለ ያው ይታወቃል። ጸረ ሰላም ኃይሉ በግልጽ ያው በሁለቱም ወረዳም ዞንን ሲቀመጥ ይገመግማል። የጸረ ሰላም ኃይል በቁጥር ይህ ኃይል እዚህ አካባቢ አለ ይባላል። እነዚያ ሰዎች ናቸው ጥቃት የሚያደርሱት። በአካባቢው ያለው የመንግስት ጸጥታ አስከባሪ ኃይል አንድ ሺህ አንበል ብቻ መሆኑ በቂ አለመሆኑን ጠቅሰው ደረሰ ያለውን ጉዳት ይናገራሉ። ቀጠና ወደ አስራ ሰባት ቀጠና ነው የዘ ጋር ተያይዞ ባለው ሺህ አንበል ብቻ የሚሸፈን አይደለም። አሁንም ቢሆን ያው የመንግስት አካልን እየጠየቀን ያለውን ተጨማሪ ኃይል በዛ ካልሆነ በእነዚህ ባሉት የሚሸፈን አይደለም። ራሱ ለማረጋጋት የሚያል ከወታደር አካል አራት ሞቷል፣ ወደ ሁለት ቆስሏል። በኦሮሚያ ክልል የምዕራብ ጉጂ ዞን ገላና ወረዳ የጸጥታ አስተዳደር ኃላፊ አቶ እስራኤል አሊ በበኩላቸው ጥቃቱ የእርስ በርስ ግጭት መሆኑን ተናግረዋል። እኛም በአካል ቪዛ አልደረሰንም። ተወሰነ ሰዎች ነው ደ ተጋችሁት የሚል ወሬ ያለው እሱም ደውለ ጠርተናል። የተወሰነ ሰዎች ነው ተኳክሶ ነው የተመለሱት የሚላለሁ። አንድ ብሔር ላይ ጥቃት ለማድረስ እኛ አላማ አይደለውም የሚል ያው እንትን እየሰጡ ስለሆነ እነሱም አይደለውም እዚህ ነው አሁን እየተጋቸ ያለሁት። አቶ እስራኤል እንዳሉት ችግሩ ሳይፈታ የቆየው በአስተዳደር ወሰን አለመካለል ነው። የአስተዳደር ወሰን ከማካለል በፊትም እርቅ ይቀድማል ነው ያሉት። ያው ግጭቱ ይታወቃል። የዛሬ ሶስት ዓመት ሆኗል። የወሰን ጉዳይ ነው የአስተዳደር ወሰን እስከ ዛሬ አልተጋለለም። በዛ ምክንያቱ ነው፣ ያኛም የኔ ነው ይላል፣ ያኛም የኔ ነው ይላል። በዛ ምክንያቱ ነው እስከ ዛሬ የቤተ መንግስት ምላሽ ማግኘት አልቻለ። በሌላ በኩል የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ወንድሙ ገብረም ዋናው የአካባቢው ችግር የታጠቁ ኃይሎች የሚያደርሱት ጥቃት ነው ብለዋል። ያው እንደምታውቀው እዛ አካባቢ ዋናው ችግሩ የወሰን ጋር የተያያዘ ጉዳይ ሳይሆን የታጠቁ ኃይሎች እዛ አካባቢ የሚንቀሳቀሱ አሉና ና እነሱ በድንገተኛ የሚያደርሱት እንትን ያለው እንጂ በዋናነት ከወሰን ጋር የተገናኘ መሰረታዊ ጉዳይ አይደለም። ሁለቱ ክልሎች ችግሩን ለመፍታት የጋራ እቅድ ማውጣታቸውም ተናግሯል። እየሰራን ያለ ነው። መከላከያም እያገዘን በጋራ አግዘን እየሰራን ያለ ነው። እነሱም ከኛ ጋር ለመስራት ዝግጁ ናቸው። አብረውንም አግዘውንም እየሰሩን ያሉ በጋራ ተቀናሽተን እየሄድን ያለ ነው። ግን ያው እዛ አካባቢ ያለው ከዛ ትንሽ ከኛም አቅም በላይ ከፍ ያለ ስለሆነ ትንሽ እይታ የሚፈልግ ስለሆነ ከመንግስት አቅም በላይ ነው ማለት ነው። እንግዲህ ትዋ ያለ ጥፈታለን። ሰዎች እኮ ወይ ማወቅ አደለም፣ ይህን እያደረጋለ መንግስት ተቋም አደለም፣ ይህን እያደረጋ ያለውና ከዛ ውጭ የሆነ ኃይል ስለሆነ ትንሽ ትኩረት ሚፈልግ ነገር አለ። በአማር ወረዳ የጃሎ ቀበሌ ነዋሪ የሆኑት አቶ ሰብስቤ ቸርነት ላለፉት ሁለት ዓመታት አካባቢው ከፍተኛ ችግር ውስጥ መሆኑን ተናግረዋል። በአካባቢው ሰዎች በግፍ ይገደላሉ፣ ከብቶች ይዘረፋሉ፣ የእህል ማሳዎቻችን በእሳት ይወድማሉ፣ ቤቶቻችንም ይቃጠላሉ ነው ያሉት። በአማር ወረዳና በምዕራብ ጉጂ ዞን ገላና ወረዳ አዋሳኝ አካባቢዎች ከሁለት ዓመት በላይ የዘለቀው ግጭት ትናንት ማገርሽቱን የተናገሩት አቶ ሰብስቤ መንግስት አፋጣኝ መፍትሄ እንደሰጣቸው ቢጠይቁም ምላሽ እንዳላገኙ ገልጸዋል። ከሁለት ዓመት በላይ ተፈናቅለን ባለንበት የነበረን ጭራሽ አሟጦ ትናንት ያው አውድሞብናል። የትናንትናው ይባስ ነው፣ ከመጀመሪያው ያልተናነሰ ነው። ትናንት በእኛ ቀበሌ ብቻም ሳይሆን በሌሎች ሁለት ቀበሌዎችም ላይ እንደዚሁ አደጋው ነበረ። ከባድ ነው በቃ የትናንቱ የታቅዶ እንደገና የተጀመረ ነገር ነው መስለኝ። የሀገረሽ ነገር ነው ጉጂ የሚለው ስም ሽፋን ካልሆነ በስተቀር ይሄ ልዩ የታጠቀ ኃይል ነው፣ የተደራጀ ኃይል ነው ይህን እያደረገ ያለው ከአማሮ ዲላ፣ አዋሳ ና አዲስ አበባ የሚወስድ መንገድ ለሁለት አመት መዘጋቱ ደግሞ ችግሩን አባብሶታል ያሉት አቶ ሰብስቤ ከ ሀያ ሶስት ሺህ በላይ ዜጎች ከቀያቸው ና ከቤታቸው መፈናቀላቸውንና መንግስት በቂ ድጋፍ እንዳልሰጣቸው ተናግረዋል። ህይወታቸውም በስጋት ላይ መውደቁን ገልጸዋል። ከሁለት አመት በላይ መንገድ ተዘግቶ ተቃጥሎ ሰው እንዲህ ሆኖ ዜጋ በሀገር በሀገሩ ላይ ስደተኛ ሆኖ ባለበት እኛ የሀገር ውስጥ ስደተኛ ሆነን አሁን ዞን ነው ክልል ነው ፌደራል ነው የሚባለው ነገር ለእኛ ትርጉም የሚሰጥ ስራ ሰርቶ እስካሁን አላሳረፉንም። ያው ስቃያችን ለት በለት እየጨመረ ነው ያለው። አደጋ ውስጥ ነው ያለው። በቃ ጥያቄ ምልክት ውስጥ ነው ህይወት ያለው እና ምናልባት ሰሚ ካለን መንግስት ካልነቃ አሁን ሁ ይናልቃለን፣ የሚል ስጋት አለኝ። ከገላና ወረዳ የህብረተሰብ አባል ለማነጋገር ደጋግመኝ ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታን ዘብድዮስን እናመሰግናለን ለዘገባው። አድማጮች፣ አሁን ከኢትዮጵያ የሚያስወጣን ወይም ወጣ እንድንል የሚያደርግን አጠር ያለ የዜና ዘገባ ነው የምናነበው። የአሜሪካ ጦር ሰራዊት ከሶሪያ ከወጣ በሰሜን የሀገሪቱ ክፍሎች ላይ የኃይል ሚዛን መዛባት ሊፈጠር እንደሚችል ተንታኞች እየተናገሩ ነው። አገራቸው ሱሪያ ውስጥ እስላማዊ መንግስት ቡድንን የማሸነፍ ግቧን መምታቷን ከትናንት በስቲያ ረቡ የተናገሩት ፕሬዚዳንት ዶናልድ ትራምፕ ጦራቸው መውጣት መጀመሩንም አመልክተዋል። ይሁን እንጂ ሽብርተኞቹ ጨርሶ አልተደመሰሱም የሚሉ አንዳንድ ተንታኞች የዩናይት ስቴትስ ወታደሮች ከአካባቢው መራቅ ከየተደበቁበት ተመልሰው እንዲወጡ ሊያደርጋቸው እንደሚችል ስጋታቸውን እየገለጹ ነው። ዘጋቢያችን ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል። የትራምፕ አስተዳደር እስላማዊ መንግሥት ቡድንን እየወጉ ያሉትን የኩርድ መሪዎች ሲደግፍ ቆይቷል። ቱርክ ይህንን የአሜሪካ አቋም በብርቱ ብትቃወመውም በዩናይትድ ስቴትስ የሚደገፈው ይህ የኩርድ ጥምር ኃይል ታጣቂዎቹን የሽብር ተዋጊዎች ሰሜን ሶሪያ ላይ ከተዘረጋው ጠንካራ ይዞታቸው ገፍቶ ካባረረ በኋላ የኩርዶቹ ነፃ ክልል ሊባል የሚችል ግዛት ተቆጣጥሮ ቆይቷል። የኩርድ መሪዎች ዛሬ ብሶት አዘል ቅሬታ እያሰሙ ነው። የአሜሪካን ግብ ለማሳካት በሺዎች የሚቆጠር ሕይወት ከፍለን፣ ዛሬ ግን የተካደን ያህል እየተሰማን ነው እያሉ ነው። የኩርዶቹን ጀርባ በጩቤ መውጋት ነው አሜሪካውያን። የኩርድ ሕዝብ የሰጣቸው ነገር ትንሽ አለመሆኑን ተገንዝበው ይህንን እርምጃ እንደገና ያስቡበታል የሚል ተስፋ አለኝ። ኩርዳዊ ፊልም ሰሪ ሚዝጊን ጊሞ ነው። በሌላ በኩል ደግሞ ዩናይትድ ስቴትስ ራሷ ውስጥም ቢሆን ይህንን ያልተጠበቀ የተባለ ውሳኔ እንደራሴዎቿ እየተቹት ነው። የተወካዮች ምክር ቤቱ የዴሞክራት እንደራሴዎች መሪ ናንሲ ፔሎሲ ይህ ውሳኔ ሽብር ፈጠራን አብረውን ቆመው እየተዋጉ ካሉ ወዳጆቻችን አኳያ ሲታይ የጀብደኝነት ውሳኔ ነው። አደገኛ የሆነና ለሩሲያው ፕሬዝዳንት ብላድሚር ፑቲን ሶሪያ ውስጥ የይለፍ ፈቃድ የሚሰጥ የገና ስጦታ ነው። ሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ሊንዚ ግራሃምም በፕሬዝደንቱ ከሶርያ የመውጣት ውሳኔ ደስተኛ አይደሉም ክፉ መዘዝ ያመጣል ባይ ናቸው። ይህ ውሳኔ እንዴት እንደተላለፈ አላውቅም፣ ግን ቃል በቃል ከግራው ጎራ የወጣ ነው። ዓለምን አስደንግጧል። አሁን ሰሜን ኮሪያም ጡንቻዎቿን እያገላበጠች፣ እሺ ምንም ስምምነት ላይ ከመድረሳችን በፊት ከደቡብ ኮሪያ ለቃችሁ ውጡ ትለናለች፣ መስመራችንን ካልቀየርን በስተቀር ኢራቅ ውስጥ የታየው ሶርያ ውስጥም እንደሚደገም አረጋግጥላችኋለሁ። ሶርያ ውስጥ ተሰማርተው የቆዩት ወደ ሁለት ሺህ የሚሆን ቁጥር ያላቸው የአሜሪካ ወታደሮች በኢራንና በሩሲያ በሚደገፈው መንግስትና በተቃዋሚዎቹ በተያዙት መሬቶች መሃል ሆነው ያለመደራረስ ቀጣናውን እያስከበሩ ናቸው። በሌላ በኩል ደግሞ ነፃ የኩርዲስታን መንግስት እንዳይመሰረት እየተከላከለች ያለችው ቱርክ ሰሜን ሶርያ የኩርድ ይዞታዎች ላይ ጥቃት ለመክፈት አሰፍስፋለች። ኢራን ደግሞ ለሂዝቦላ ሽብርተኞች መሳሪያ ለማቀበል የሚያስችል የምድር መተላለፊያ ለመዘርጋት እንደምትሞክር ተንታኙ ዴቪድ አዴስኒክ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ተናግረዋል። አዴስኒክ አክለው እስራኤልን በበኩሏ ኢራንና ሂዝቦላን ለመጋፈጥ እንደምትገባና ሩሲያ ደግሞ የአሜሪካ ወታደሮች ለቀዋቸው የሚወጡ በከርሰ ምድር ዘይት የበለጸጉ መሬቶችን ለመቆጣጠር እንደምትሞክር አመልክተዋል። ይህ በእንዲህ እንዳለ ግን አሁንም ቢሆን በሽብርተኞቹ እጅ የሚገኙ አካባቢዎች መኖራቸውንም ሌሎች ተንታኞች እየጠቆሙ ነው። በዚህ ሁኔታ ውስጥ ጦሯን ካሰፈረችባቸው የሰሜን ሶሪያ አካባቢዎች ለጊዜው እንደማታስወጣ ቁልፍ ከሆኑት የዩናይትድ ስቴትስ አጋሮች አንዷ የሆነችው ፈረንሳይ አስታውቃለች። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽቱ 3 ሰዓት ከ36 መድረሱን ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ቅንብሮች ከማለፋችን በፊት አንድ ዜና እዚህ ግድም ላንብብ። ሻለቃ ዳዊት ወልደ ጊዮርጊስ ከሰላሳ ሁለት አመታት በኋላ ወደ ሀገራቸው ተመለሱ። የእርዳታ ማስተባበሪያ ኮሚሽንና እንዲሁም የውጭ ጉዳይ ሚኒስተር ቋሚ ተጠሪን ጨምሮ በከፍተኛ የስራ ኃላፊነቶች በቀድሞ ወታደራዊ መንግስት ውስጥ ያገለገሉ ሻለቃ ዳዊት ወልደ ጊዮርጊስ ከሶስት አመታት በኋላ ትናንት ምሽት ወደ ሀገራቸው ተመልሰዋል። በደርግ ሰዓት ስርዓትና በእርሳቸው መካከል በተፈጠረ የአለምግባባት የተነሳ ከሀገር ወጥተው ከ979 ዓ ም ጀምሮ በአሜሪካ ሀገር በስደት የኖሩት ሻለቃ ዳዊት ከረጅም አመታት የውጭ ሀገር ቆይታ በኋላ አገር ለመግባት የቻሉት በኢትዮጵያ በመጣው ለውጥ መሆኑን የኢትዮጵያ ዜና አገልግሎት ገልጠዋል። ሻለቃ ዳዊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ ብርቱካን አያኖ እና የቀድሞ የስራ ባልደረባቸው የነበሩት ኮሎኔል ፍስሐ ደስታ እንዲሁም ሌሎች ወዳጆቻቸው አቀባበል ያደረጉላቸው መሆኑን ተጠቅሰዋል። አድማጮች፣ አሁን ወደ ቀዳሚው የምሽቱ ልዩ ቅንብር በሰሜን አሜሪካ ጉብኝት ያደረገው የአማራ ብሔራዊ ክልላዊ መንግስት ከፍተኛ የልዑካን ቡድን በትላንቱ ዕለት ወደ ኢትዮጵያ ተመልሰዋል። የክልሉ መንግስት ፕሬዚደንትና የልዑካን ቡድን መሪ አቶ ገዱ አንዳርጋቸው ለአሜሪካ ድምፅ በሰጡት መግለጫ ተልኳቸው የተሳካ እንደነበር ገልጸዋል። ቡድኑ ተልእኮውን አጠናቆ ወደ ኢትዮጵያ ከመመለሱ በፊት የክልሉ ፕሬዚዳንት አቶ ገዱ ከቪኦኤ ጋር ያደረጉትን ውይይት የመጀመሪያ ክፍል ቀጥለን እናቀርባለን። ያወያያቸው አዲሱ አበበ ነው። ከጉዟቸው ዓላማ በመነሳት ተልኳቸው ምን ስኬትና ውጤት እንዳስገኝ ላቀረበው ጥያቄ አቶ ጎዱ መልስ በመስጠት ይጀምራሉ። በኢትዮጵያ ፖለቲካ ውስጥ ሚና ያላቸው አካላትም ስላሉ፣ በዛ ላይ በንቃት እንዲሳተፉና ለውጡ ወደፊት እንዲቀጥል ገንቢ ሚና እንዲጫወቱ መግባባትን መፍጠር ነው። ከዚህ ቀደም ዶክተር አብይ መጥተው የጥላቻን ግንብ እናፍርስ የፍቅር ድልድይ እንገንባ ባሉት መሰረት ያ የፍቅር ድልድይ የበለጠ እንዲገነባ መግባባቱን ለማጠናከር ነው እንዳላማ አድርገን የመጣ ነው። በዚሁ መሰረት ዋሽንግተን ዲሲ ሁለት ትልቅ ስብሰባዎችን አካሂደናል። አንድ በአጠቃላይ ህብረተሰቡ የተጠራበት፣ ሁለተኛ እንደገና ደግሞ ከቢዝነስ ና ከኢንቨስትመንት ጋር የተያያዘ ሌሎች ደግሞ በትንሽ በትንሽ የፎከስ ግሩፕ ውይይቶችን አካሂደናል። በተመሳሳይ ይሄ ውይይት ዳላስ፣ ሲያትል፣ ሎስ አንጀለስ እና አትላንታ ተካሂዷል። በእነዚህ በሁሉም በተካሄዱት መድረኮች ህብረተሰቡ፣ እዚህ አሜሪካ ውስጥ የሚኖረው ህብረተሰብ ስለ ሀገሩ አሁን እየተካሄደ ስላለው የለውጥ እንቅስቃሴ በቅርበት የሚከታተል ና ይህ ለውጥ ደግሞ እንዳይቀለበስ ትልቅ ፍላጎት እንዳለው ተገንዝበናል። ይሄ በለውጡ ላይ ከፍተኛ ተስፋ አሳድሯል። በአንዳንዱ ሁኔታ ስመለከተው በአገር ቤት ውስጥም ካለው ትንሽ ከፍ ያለ ነው መነሳሳት። ለውጡ እንዳይቀለበስ፣ ለውጡ ወደፊት እንዲቀጥል፣ ኢትዮጵያ ለዘላለም አብራቸው ከኖረችው ችግሮቿ እንድትላቀቅ ፍላጎት አለው። እኛ እንግዲህ ከአማራ ዲሞክራቲክ ፓርቲ ነው የመጣ ነው። እንደ ፓርቲ እንዲህ አይነት ፕሮግራም አካሄደን አናውቅም። በዚህ በሰሜን አሜሪካ የመጀመሪያ ነው። የመጀመሪያም አይመስልም ሰው በጉጉት ነው የጠበቀን። በደንብ ተደራጅቶ የበለጠ ኃላፊነት እንዲሰማን ህዝቡን እንድናገለግል እንደገና ስንመለከተው ቀደም ሲል የመገለል ስሜት በከፍተኛ ሁኔታ ስር በሰደደ ሁኔታ የነበረበት እንደሆነ ተገንዝበናል። አሁን ደግሞ በአገር ጉዳይ ላይ ኢንቮልቭ ማለት ለመሳተፍ ጥሩ ፍላጎት አሳይቷል። እኛ የመጣንበትም የተሳካ ነበር ነበር። ዋናው እንግዲህ ያመጣጣችው ምክንያት በተደጋጋሚ ስብሰባዎች እናንተ እንደ ገለጡት ትውልድ ኢትዮጵያዊው ራሱ ኢትዮጵያዊ ዜጋ ወደ ሀገሩ ገብቶ ኢንቨስት እንዲያደርግ መዋለን ዋይ እንዲያፈስ ለመቀስቀስና ለማስተባበር ነው። ነገር ግን ይህን ኢንቨስትመንት በተመለከተ እዚህ ሀገር ብዙ ኢትዮጵያውያን እኛ ጋር የሚደውላሉ፣ ኢንቨስት ለማድረግ ሄደን ይሄ ችግር ደረሰብን፣ እንኳን ኢንቨስት ልናደርግ ገንዘባችን ጨርሰን መጣን ልንይዝ የነበረውን ቦታና ንብረት ባለስልጣናት ወሰዱብን የመሳሰለ ሮሮ ያሰማሉና ይሄ ሁኔታ ተደጋግሞ ጥያቄ ሆኖ ቀርቦላቸዋል። ስትመለሱ ይሄን ነገር ለማስወገድና እዚህ ላለው መዋለ ነዋይ አፍሳሽ አስተማማኝ ሁኔታ ለመፍጠር ምን ያህል ዝግጅት አድርጋቸዋል? ምን ያህል አሰባችሁበታል? ይሄን ነገር በየመድረኮቹ ተነስተዋል። እነዚህ ጉዳዮች እንግዲህ ሀገር ቤት መጥተው ደግሞ የበለጠ በማውቀው በአማራ ክልል ዩኒቨርስቲ አድርገው በአስር ሺዎች የሚቆጠሩ የስራ እድል የፈጠሩ የክልሉን ኢኮኖሚ ለማሳደግ ከፍተኛ አስተዋጽኦ እያበረከቱ ያሉ ግለሰቦችና ድርጅቶች አሉ። በሌላ መልኩ ደግሞ በብዙ ጣውረት ምክንያት ተንገላተው የተመለሱ ኢንቨስትመንት ካካሄዱ በኋላ ደግሞ በሚፈልጉት መንገድ ውጤት ያላመጡ አሁን ደግሞ ፔንዲንግ ማነው የተንጠለጠሉ ጉዳዮች ያሏቸው እነዚህ ሁሉ ገጥመው ነው ያልተቋጩ ጉዳዮች ከኢንቨስትመንት አኳያ ብዙ ስራ መስራት እንዳለብን ነው የተገነዘብ ነው። እነዚህ ዩኒቨርስቲ ሊያደርጉ የሚመጡ ገንዘብ ይዘው ነው የሚመጡት። መንግስት ሊያግዛቸው ይገባል። አሁን አልፎ አልፎ ያየናቸው ተባባሪ መሆን ሁለቶች እንዳሉ አይተናል። በተለይ ደግሞ አሁን ዲያስፖራው ያሳየው መነሳሳት በጣም ጥሩ ስለሆነ ማስተካከል እንዳለብን ግንዛቤ ይዘናል። ችግሮች እንዳሉም ተመልክታል። ከዛው አካባቢ ሳልወጣ ለምሳሌ በአንድ ስብሰባ ላይ የሰማሁት እስካሁን ድረስ ችግሩ እንዳልተፈታና ንብረታችን ሁሉ ተወስዶብን ማን እንደምንጠይቅ ግራ የገባን ነገር አለ ሲሉ ጥያቄ ያቀረቡ ሰዎች ተመልክቻለሁ። እሰም ሊሆናል በአንድ ስብሰባ ላይ እንዲህ አይነት ሰዎች መረጃ ይዘው ቢመጡ የሆነ ንብረታቸው ሊመለስ ካሳ ሊሰጣቸው የሚችልበት ሁኔታ አለ። ይህንን ለመፍታተስ ዝግጅት አላቸው። ጥያቄ ያነሱት ሰው ትክክል ናቸው። በእርግጥ መረጃው በሙሉ ተሰብስቦ ተይዟል። በሙሉ ለሁሉም በሚፈልጉት ደረጃ ካሳ ተከፍሏል ማለት አይቻልም፣ አልተከፈለም። ለተወሰኑት ግን ተከፍሏቸዋል። ወደፊትም ቢሆን እነዚህ ሰዎች ኢንቨስት የሚያደርጉት መንግስትና ምነው ነው። እንዲህ አይነት ጉዳት በሚደርስበት ጊዜ መንግስት ከጎናቸው መሰለፍ መቻል አለበት። በሚፈለገው መንገድ ተስተናግደዋል የሚል እምነት የለኝም። ወደፊት ይሄ መሻሻል ያለበትና መስተካከል ያለበት ነው። መጀመሪያ ጉዳት እንዳይደርስ መከላከል አለብን። ጉዳት ከደረሰ ደግሞ ከጉዳት የሚካካሰው በምን መንገድ ነው ብለን ምላሽ መስጠት አለብን ማለት ነው። አገር ውስጥ ያለውን ልማት በተመለከተ ና አንድ ጥያቄ ላቀር፣ ወደ ሌሎች ከመሄድ በፊት ምስራቅ ጎጃም ደብረ ማርቆስ አካባቢ የባህል ማዕከል ይሰራል ተብሎ ብዙ ገንዘብ እንደተዋጣ ሰምተናል። እስከ ዛሬ ግን ማዕከሉ አልተሰራም ይመስለኛል ከተሳሳት ኩታረማለሁ ይሄ ምን ደረጃ ላይ ያለው? ልክ ነው። የአካባቢው ተወላጆች የጎጃማ ባህል ማዕከል ያስፈልጋል ብለው ገንዘብም መዋጣት ተጀምሮ ነበር። በእርግጥ የተወጣው ገንዘብ ባህል ማዕከሉ ሊያሰራ አይችልም። ከባህል ማዕከሉ ውስጥ ትልቁን ገንዘብ የሚወስደው አዳራሽ ነው። የባህል ማዕከሉ ያንን አዳራሹን በተመለከተ የክልሉ መንግስት ሙሉ በሙሉ ወስዶ ራሱ ሊያሰራው ምክንያቱም በመዋጮ ሊሰራ አይችልም። እንደዛ አይነቱ ብዙ ስለሆነ የሚጠይቀው፣ ለኮንትራት ተሰጥቷል ወይም ደግሞ በሂደት ላይ ነው። በዚህ አመት 2011 በኢትዮጵያ አቆጣጠር ያ ማዕከል መገንባት ይጀምራል ማለት ነው እና እንደ አንድ የክልሉ ፕሮጀክት ተደርጎ ተይዟል። ከህብረተሰቡ የተዋጣው ደግሞ ራሱን ችሎ ከመንግስት ጋር ሳይቀላቀል እንዲሰራበት ብለን ያንን ገንዘብ ያስተባብረው ኮሚቴ ማሰራት እንዳለበት በዚህ መንገድ እንትናችን ድርሻችንን ለይተናል አቶ ጎዱ እንደሚያውቁት በኢትዮጵያ ትልቅ ለውጥ እየታየ ነው ሊካድ የማይችል በጠቅላይ ሚኒስትር አብይ የሚመራው የኢትዮጵያ መንግስት ማስተዳደር ትልቅ የለውጥ ፍንጭ እያሳየ ነው እና ብዙ ሰው ደግፎታል ነገር ግን ቀደም ሲል ኢህአደግ አሁን ስሙ ኢህአደግ ነው እንግዲህ የጀመረው የክልል ወይም አከላለል ብዙም ተደጋፊነት የለውም። ዛሬ ዛሬ ኢትዮጵያ የተለወጠች በሄደችበት መጠን ክልል ብሎ ህዝብን መለያየት አይደገፍም። ሌላው ደግሞ ፓርቲም ድርጅትም ሲቋቋም በዘር በጎሳ በብሄር መሆኑ እየቀረ ነው። እናንተ ብሔራዊ አማራ ነው ነው የምትባሉት። ክልል ይቀራል። በጎሳ መደራጀት ፓርቲ መመስረት ወደፊት ይቀራል ለውጦ ወደዛ ያመራል። እንግዲህ የኢትዮጵያ ፖለቲካዊ ሁኔታ ብዙ ነገሮችን ወደፊት ይለውጣል ብለን ተስፋ እናደርጋለን። ህዝቡም እየጠበቀ ያለው በዛ አቅጣጫ ነው። እንዲሁም ይቅርታ አቆረጥኩ፣ እንጂ ይሄ ጥያቄ ከበርካታ ሰዎች ቀርቦላቸዋል። እኔማ ድምጫ ያለው ጥያቄዎች ሲቀርቡ ክልልን አስወግዱልን ክልልን አስወግዱልን የሚሉ ጥያቄዎች አሉ። ነገር ግን በኢትዮጵያ ፖለቲካ ውስጥ አንዱ ስምምነት ያልተደረሰበት ከፌዴራሊዝም ጋር በተያይዞ ነው። ጄኔራሊ ፌዴራሊዝም ያስፈልጋል በሚለው ላይ ያን ያህል ልዩነት የለም። መግባባት ያልተደረሰባቸው ከክልሎች ጋር ተያይዞ የተለያየ የሚነሱ ጥያቄዎች አሉ። ክልሎቹ ወሰን አከላለላቸው ላይ የኔ ነው ይሄ የኔ ነው የሚል እስካሁን ያልተፈቱ ችግሮች አሉ። በብዙ አካባቢዎች ነው ይሄ ችግር። በእነዚህ ሁለት አስተሳሰቦች መካከል ልዩነት አለ። አንዱ የኢትዮጵያ ፖለቲካ ዳር እና ዳር ተወጥሮ የሚገኙ በእነዚህ አይነት አስተሳሰቦች ነው። ይሄ በቀጣይነት በሚካሄድ ውይይት የፖለቲካ ፓርቲዎች የሚያደርጉ ክርክር፣ ታዋቂ ሰዎች ይሄ ልሂቃን በዚህ ዙሪያ በሚያደርጉት እንቅስቃሴ እንግዲህ መግባባት እየተደረሰ፣ ዲሞክራሲ አንዱ መቻቻል ነው። ምናልባት ወደፊት ጫፍና ጫፍ ያሉት ወደ መሀል የሚመጡበት ሁኔታ ሊፈጠር ይችላል ብዬ ገምታለሁ። ክልልን እንዳለ እናፍርሰው የሚሰራ አይመስለኝም፣ መፍረስ የሚችል አይመስለኝም። ነገር ግን ለምን ያስቸግራል? ምን አንዳንዶቹ እንደውም ክፍለ ሀገር ይባል፣ የተለያየ ሀሳብ ያመጣሉ። ችግሩ ምንድነው ለማለት ነው። እዛ ርጌ የምጠይቀው የአማራ ብሔራዊ ክልላዊ መንግስት ወደ ምን ያደላል? ለማስቀረት፣ በዘር ወይም በጎሳ መደረጀትን ወደ ማስቀረብ ያደላል። ምንድ ነው ክልልን ለሀገር የሚፈልጓሉ? እንደዛ እንግዲህ የተለያየ ሀሳብ አለ። አሁን ያለውን አደረጃጀት አጥብቀው የሚፈልጉም አሉ። በእነዚህ መካከል መግባባትን መፍጠር ያስፈልጋል። ክልል በራሱ ችግር አይደለም። ችግር የሚሆነው ክልል የሚመራበት መርህ ወሰን ጋር የተያያዙ ችግሮች የሚፈቱበት አግባብ የህዝቦችን ፍላጎት መሰረት ያደረጉ ነው ወይ የሚሉት ካወቅ አገር ጋር የተያያዙት ነገሮች መሻሻል እንዳለባቸው በመስተካከል ያለባቸው ማለት እየተስተካከሉ እንዲሄዱ እኛም እናምናለን ነገር ግን ለኢትዮጵያ ችግር አንዱ መሰረታዊ መፍትሄ የፌዴራል አወቃቀሩ ነው ብለን ደግሞ እናምናለን በእኛ ያሉበትን ችግሮች ነው እያስተካከልን መሄድ ያለብን እንጂ ፌዴራል ስርዓቱ አያስፈልግም ብሎ ወይም ያንን የሚቃረን አካሄድ አሁን ባለው የኢትዮጵያ ፖለቲካ አያስከድም ይጠቅማልም ብዬ አላስብም። ነገር ግን የጎደለው ነገር አለ። ዜጎች በየትኛውም ቦታ ተንቀሳቅሰው በነጻነት የመስራት የመኖር መብታቸውን የሚያከብር መሆን አለበት። ኢትዮጵያ ውስጥ አንዱ ብሔረሰብ ወደ አንዱ ክልል ሄዶ የሚሰራበት ሁኔታ ይሄንን የሚቃራ ነው አስተሳሰብ መስተካከል አለበት። ይሄ ከስረ መሰረቱ መቀየር ያለበት ክልል መቀረ ማለት ለእያንዳንዱ ማለት ለእያንዳንዱ መስጠት ማለት አይደለም። የኢትዮጵያ ሕገ መንግሥት ምን ይለ ማንኛውም ኢትዮጵያዊ ዜጋ በየትኛውም ቦታ መኖር መስራት እና በዛ አካባቢ ባለሙሉ መብት ንብረት ማፍራት ንብረት ማፍራት በንብረቱ የመጠቀም መብቶች እነዚህ ያለ ገደብ የተከበሩ መብቶች ናቸው። በህግ ደረጃ ችግር ይህን ለመተግበር በአንድ ክልል ውስጥ ማንኛውም ኢትዮጵያዊ በነጻነት ተንቀሳቅሶ መስራት የሚችልበትን ሁኔታ ማፍጠር ይቻላል። እሱ ተግባራዊ ከሆነ ችግር ያለ አይመስለም። እንደ ወደዛ ወደ በብሔር የመደራጀትን ጉዳይ ካነሳን አሁን እዛው አካባቢ አማራው ክልል አብን አለ። አማራ ብሔራዊ ንቅናቄ ከአብን ጋራ በስራ ሂደት ምን ያህል ቅሮዘላ ምን ያህል ተናቦ የመስራት ነገር አለ። ተንጠልጥሎ ያበቃው ውይይት ነገ ቅዳሜ ከጥያቄው በመነሳት ይቀጥላል። እንድታደምጡ ከወዲሁ እንጋብዛለን። አድማጮች፣ አሁን ውይይት አገር ግንባታ መሰንበቻውን በተለያዩ የዩናይትድ ስቴትስ ከተሞች የተካሄደ ውይይት ትኩረት ያደረገበት ጭብጥ ነው። ይሁንና መነሻ በማድረግ አሉላ ከበደ ከመድረኩ አዘጋጆች አንዱንና ከውይይቱ ተሳታፊዎች አንዱን ጋብዞ አወያይቷል። አሉላ እንግዲህ አትቀጥል እሺ። አመሰግናለው አመሰግናለሁ አዳነች። ዶክተር ዘነበ በየነ ከመድረኩ አዘጋጆች አንዱ ናቸው። የአዲስ አበባ ዩኒቨርሲቲ መምህርና በሌሎች በተለያዩ አካባቢዎች በሰላም ጉዳይ ላይ የሚሰሩ ጥናትና ምርምር የሚያደርጉ ናቸው። አቶ ታሪኩ አባስ ሸቴ የመድረኩ ተሳታፊ ተዋይ የነበሩ ናቸው። የኢትዮጵያ ነገ እንዴት የውይይቱ መድረክ ጭብጦች ጨምሮ በአጭሩ በሚያስተዋውቁበት እንደርደር አመሰግናለሁ አሉላ። ይሄ ነገር የተጀመረው ኢትዮጵያ ውስጥ ነው ኦልሞስት ወደ ሁለት አመት ሆኖታል። አሁን ከሁለት አመት ከሶስት አመት በፊት ሀገራችን የነበረችበትን ሁኔታ ሁላችንም የምናውቀው ነው። በዚህ ሰዓት ላይ የተወሰንን ሰዎች አንድ ላይ በመገናኘት ምንድን ነው ልናደርግ የሚገባን እቺ ሀገር እያየናት ኦልሞስት ከቁጥጥር ውጪ የሚወጣ ነገር እየተፈጠረ ነው ስለዚህ ምንድን ነው ማድረግ የሚገባን? ምንድን ነው ማድረግ የሚገባን የሚለውን ጥያቄ ለመመለስ እዚህ የደረስነው በምን ምክንያት ነው፣ የዚህ ሁሉ ችግሩ መንስኤው ምንድን ነው የሚለውን ጥያቄ ማንሳት ያስፈልግ ነበር። እና በአብዛኛው በእኛ እይታ የተመለከትነው ነገር ምንድን ነው፣ የተገነዘብነው ነገር ኢትዮጵያ አሁን ለደረሰችበት ችግር ትልቁ መንስኤ ብለን የለየነው ነገር ምንድን ነው ሁላችንም ከራሳችን አካባቢ በዘለለ ስለ ሀገር ማሰብ። እኔ አማራነት እንዳለ ሆኖ፣ ኦሮሞነቴ እንዳለ ሆኖ፣ ጉራጌነቴ እንዳለ ሆኖ ኢትዮጵያዊ የሚያደርገኝ ነገር ምንድን ነው? እሴቶቻችን፣ የጋራ እሴቶቻችን ምንድን ነው? እቺ የጋራ ቤታችን ኢትዮጵያ የምትባለው ቤታችን ምንድን ነው የሚያስተሳስረን ይሄ ችግር ውስጥ እስ የገባ ነው በምን ምክንያት ነው የሚለውን ጥያቄ ነው ይዘን የተነሳ ነው እና ከሁለት ዓመት በፊት እንዳልኩት የፕሮጀክት ፕሮፖዛል ጽፈን ከሚመለከታቸው አካላት ጋር ሰፊ ምክክር አደረግን። ያው በዋናነት ከመንግስት ጋር ተመካከልን። ምን ማድረግ አለብን፣ እንዴት መሄድ አለብን፣ እነማንን ማቀፍ አለብን፣ በምን ዙሪያ ላይ መነጋገር አለብን የሚለው ነገር ላይ መንግስት ብቻ ሳይሆን ከሌሎችም ጉዳዩ የሚመለከታቸው አካላት ጋራ የሃይማኖት ተቋማት፣ ሲቪል ሶሳይቲ፣ የአካዳሚያው የዩኒቨርስቲ ምሁራኖችን ማለት ነው ኢትዮጵያ ጉዳይ ላይ ይመለከተናል የሚሉ ወገኖችን በሙሉ ባካተተ መልኩ ቁጭ ብለን ተነጋግረን ነው እንግዲህ ኢትዮጵያ ውስጥ ቢሾፍቱ የመጀመሪያው በ ጥር የዛሬ ዓመት ጥር ላይ ሁለተኛውን ደግሞ ግንቦት ላይ አደረግን እና በእነዚህ ስብሰባዎች ላይ እያደረግነው ትልቁ ነገር ምንድን ነው? እንዳልኩት ከታሪክ አንጻር ከባህል አንጻር ከሃይማኖት አንጻር ኔሽን ቢልዲንግ የምንለው ነገር እንዴት ነው? ሌሎች ሀገሮች ኔሽን ቢልዲንግን እውን ያደረጉት በምን መንገድ ነው? የሌሎች ሀገሮች ተሞክሮ ምን ይመስላል? ስኬታቸው ምንድን ነው? ችግራቸውስ ምንድን ነው? እነዛን ፈትሸን ነው ወደ ኢትዮጵያ የመጣ ነው እና ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ቢልዲንግ ብሎክስ ምንድን ናቸው ለኔሽን ቢልዲንግ? እነሱን ፈተሽን እና የመጀመሪያውን ፌዝ ጨረስን። የመጀመሪያውን ፌዝ እንግዲህ እንደጨረስን ለመንግስት አት ዘ ኤንድ ኦፍ ዘ ዴይ መንግስት ነው ነገሮችን ተግባራዊ የሚያደርገው። ስለዚህ ፖሊሲ ተነድፎ ወደ ተግባራዊ እንቅስቃሴ እንዲሸጋገሩ በሚል ለመንግስት ፖሊሲ ግብአት ሊሆን የሚችል ዶክመንት ፕሮዲውስ አድርገን ከሁለት ሳምንት በፊት ለመንግስት ቀርቧል። ይሄኛው ሎስ አንጀለስና ዋሽንግተን ዲሲ የተደረገው የዛ ቀጣይ ሁለተኛው ፌዝ ነው እና አሜሪካን ብቻ ሳይሆን ወደ አውሮፓንም ያጠቃልላል ከዛ በኋላ ኢትዮጵያ ውስጥ ደግሞ ወደ ክልሎች የሚወርድና ከሁሉም የህብረተሰብ ክፍሎች ይህንን በተመለከተ ጠቃሚ ሀሳቦች ተሰብስቦ ለመንግስት ማቅረብ ነው የኛ ኃላፊነታችን። መልካም በርከት ያሉ ጭብጦችን አስይዘውናል። ዶክተር ዘነበ የዚህን ጥንስስ ዓላማ በተለይ ኢትዮጵያ አሁን ካለችበት ሁኔታና ወደፊት የሚያራምዱ መንገዶችን የሀገር ግንባታ እንለው እንደሆን በግርድፍ በቀጥታ ከተረጎመ ኔሽን ቢልዲንግ በሚል በእንግሊዝኛ መጠሪያ የሰየማችሁት በዝርዝር ውይይታችን እንመለከታለን። አቶ ታሪኩ ወደ እርስዎ ልሻገር። በሎስ አንጀለስ በተካሄደው የውይይት መድረክ ላይ አወያይ በመሆንም ቀርበው ተሳትፈው ነበረ። እስኪ የእርስዎንም እይታ ያካፍሉን፣ ዛሬ ኢትዮጵያ ካለችበት ሁኔታ ጋር ሊዛመድ የሚችል ሊደረግ ይገባል የሚሏቸውን ጨምረው። ስለ ሀገር ግንባታ ስናስብ ሊመሩ ከሚችሉት ወር ከሚፈለጉት ነገሮች አንዱ እና ዋነኛው የሚመስለኝ የሀገር አቀፍ የሆነ ዜጎችን ሁሉ በጋራ ሊያሳትፍ የሚችል ሀገራዊ የሆነ ቅቡልነት ያለው የቋንቋ ለውጥ መፍጠር። እያንዳንዱ ኢትዮጵያዊ ቅድም ፕሮፌሰር ዘነበ እንዳለው የእኔ ብሎ ሰው ራሱን ፋይን ሲያደርግ ራሱን ሲበይን በኢትዮጵያ ማዕቀፍ ውስጥ እንዴት ነው ራሱን የሚያየው? ያ ቋንቋ በጣም ወሳኝ ነው። ራስን በተለያየ መልኩ ማየት ይቻላል። በተለይ ደግሞ ኢትዮጵያውን ባለችበት ነባራዊ ሁኔታ ውስጥ ሀገር መገንባት ካለበት ወደፊት መሄድ ካለብን ያሉንን ችግሮች መቅረፍና በጣም መቅረፍም ሲባል ደግሞ በጣም ነገን በማያበላሽ መልኩ መፍጠር ካለብን ሌሎች ሀገሮች በዚህ አይነት ወቅት እንዲህ አይነት አጋጣሚ ሲገጥማቸው ምን ስራዎችን ሠሩ? ምን መልካም የሆኑ ተመክሮዎችስ ነበሯቸው? እንዴትስ ኔሽናል የሆነ የሆነ ሀገራዊ የሆነውን ተዋስ እንዴት ለወጡት፣ እንዴት ናሬቲቡን ለወጡት። እነዚህ እነዚህ ነገሮች ላይ ብዙ ሀሳቦች ተንሸራሸው ነበረ እና እንዲያው ለምሳሌ ያህል የዛ በሁለት ሺ ስምንት እንደ ሀገር ዓለም አቀፍ የሆነ የምጣኔ ሀብት መፍረክረክ የተጀመረ ጊዜ በጣም ጠንካራ ከሚባሉት የዓለም ኢኮኖሚዎች ውስጥ አንዱ ጀርመን ነው፣ ግን ጀርመን ውስጥ ትልቅ ስራ ይሰራ የነበረው ጀርመናዊነትን፣ ሀገሬነትን የሚያበረታቱ በተለይ ቴሌቪዥን ላይ ብዙ ፕሮግራሞች ስራን ይደረጉ ነበረ። ዲፕሬሽን ብዙ ሰው ተጠቅቶ እንደነበረ በጥናት ሲደርሱበት ያደረጉት ጀርመናዊ ነህ ልትኮራ ይገባሃል፣ እንደዚህ የሚሉ ነገሮች እና አሁንም ኢትዮጵያ መለወጥ ካለባት አሁን ችግሮች አሉ ብለን ከተስማማን እነዛን ችግሮች ለምሳሌ አንዳንድ ሀገሮች እንደ ቻይና ያሉ ለምሳሌ በማውዜዱንግ አመራር ሚን ከእሱ ሕልፈተ ሕይወት በኋላ የነበረው ወቅት በተለይ ወጣቱ እጅግ በጣም ተሳታፊ የሆነ አቅምና ተሰሚነት በጣም የጎላበት፣ ምናልባትም እንደው ሀገራዊ አቅም ከሚፈቅደውም በላይ ኢምፓወር የተደርገው የነበረበት ሁኔታ ነበረ እና ለውጡ ሲመጣ ግን እንዴት ነው ያንን ትርጉም ባለው መልኩ የወጣቱን አቅም ሀገራዊ መርሃ ግብሮችን ፈጥሮ እነሱንም ሀገርንም ሊያሳትፍ በሚችል መልኩ ሁሉንም ወደ አንድ ማሰማረት የተቻለው? በአንድ ወቅት የነበረው ሚና የሚፈለገው ለውጥ ከመጣም በኋላ ደግሞ ተመሳሳይ ሆኖ የሚቀጥል ከሆነ ዲስትራክቲቭ ነው የሚሆነው። ቻ አቅጣጫ ለውጥ ያስፈልገዋል። ስለዚህ መንግስት እንደዚህ አቅሞችን እንዴት ባለ መልኩ ቢዳኛቸው እንዴት ባለ መልኩ መልክ ቢያስይዛቸው ነው ለሀገራዊ ግንባታ ሊጠቅም የሚችለው እና ከምንም በላይ በወቅቱ ከነብ- ከቀረቡት ሀሳቦች ውስጥ ለእኔ ነጥሮ የታየኝ የቋንቋ ለውጥ መፍጠር። ስለ ሀገር ስናስብ እነሱ እኛ የሚለውን ነገር እንዴት ባለ መልኩ መለወጥ እንችላለን። አሁን በግሩፕ ዲስከሽኖቻችን ውስጥ ከተነሱት ሀሳቦች ውስጥ በአብዛኛው ስለ ኤምባሲዎቹ የተነሱ ሀሳቦች አሉ። ኤምባሲዎቻችን ከዚህ በፊት የነበራቸው ሚና ቶታሊ መለወጥ አለበት። የሚለወጥበትን መልክ ደግሞ አሳታፊ በመሆን ለውጥ መሪ በመሆን ህዝቡን የባለቤትነት እንዲሰማው ከማድረግ አንጻር እንደዚህ አይነት ሀሳቦች ተነስተው ነበረ። አይንክ ለመንግስትም የሚጠቅሙ ይሆናል። መልካም። ይህ ውይይት ቀደም ብዬ እንደ ጠቆምኩት የውይይት መንደርደሪያ ወይም ማስታወቂያ ነው ና የዜጎች ህይወት በከንቱ እየጠፋ ያሉባቸውን ግጭቶች ጨምሮ ኢትዮጵያ ዛሬ ያለችበትን ሁኔታ መገምገምና ለዚያች ሀገር ዘለቄታዊ ደህንነት ዋስትና የሚሆኑ መጪ አቅጣጫዎችን የሚጠቁሙ ሰፊ ውይይቶች በተከታይ እናቀርባለን። ዶክተር ዘነበ በየነ፣ አቶ ታሪኩ አባስ፣ ቴነሽ ለሰፊው ውይይት ሌሎች ተወያዮች ጨምረን መልሰን እናገኛቸዋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አንዲት ግዙፍ መንኮራኩር በአንዳች ልዩ ኃይል ተተኩሳ ከምድር ስበት ተመንጥቃ ጠፈርን ሰንጥቃ ርቃ ርቃ እጅግ ርቃ ምድርን ተሰናብታ ከሌላ ፕላኔት ላይ ማረፍ ትችል ይሆን? የማይታለም ቀድሞ ያልተደረገ ለተአምር የቀረበ እውነት ልክ የዛሬ 50 ዓመት እንደ አውሮፓውያን የዘመን አቆጣጠር በ1968 እውን ሆነ። እንዲህ እንዳሁኑ በገና ዋዜማ የናሳ ጠፈርተኞቹ ቢል አንደርስ፣ ፍራንክ በርማን እንዲሁም ጂም ላቭል ከዚህ ቀደም ማንም ያላደረገውን በጨረቃ ዙሪያ የሚያልፍ ጉዞ አደረጉ። አፖሎ ስምንት ይህ የመጀመሪያዎቹ መጀመሪያ ጉዞ ነው። አድማጮች፣ ሰዓታችን ያለቀ ይመስላል። በሳይንስ ዝግጅታችን ሙሉን እናቀርባለን። ከአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው። የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች፣ በእኛ በኩል ሰላም ደህና ደሩ። ትግርኛ ይቀጥላል። Thank you.